የኦሮሞ ነጻነት ግንባር ኦኔግ ሰሞኑን በተደጋጋሚ በይፋዊ የማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ እንዳመለከተው የኤርትራ ጦር ያሏቸው የጸጥታ አካላት በኦሮሚያ ውስጥ እየተንቀሳቀሱ ይገኛሉ። ፓርቲው ከሳምንት በፊት ባወጣው መግለጫ በሆሮ ጉድሩ ወለጋ ዞን አባይ ጮመን ወረዳ ታጥቀው የሚንቀሳቀሱ የኤርትራ ጦር ያሏቸው የጸጥታ አባላት በሰዎች ላይ የሰብአዊ መብት ጥሰት እንደሚፈጽሙም አመልክቷል። አሁን ደግሞ በደቡብ ኦሮሚያ ቦረና እና ጉጂ ዞኖች በሶስት ወረዳዎች ማለትም ሊባን ጉሚ፣ ኤልደሎና ነጌሌ ከተማ የኤርትራ እንደሆኑ የሚጠረጠሩ የጦር አባላት መስፈራቸውን በይፋዊ ገጹ አትቷል። በኦኔግ ሐምሌ 2012 የአመራር አለመግባባት መፈጠሩን ተከትሎ በሊቀ መንበሩ አቶ ዳውድ ኢብሳ በጊዜያዊ የሕዝብ ግንኙነት ኃላፊነት መሰየማቸውን የሚገልጹት አቶ ለሚገመቹን በዚህ ላይ ተጨማሪ ማብራሪያ ጠየቅናቸው። እነዚህ የኤርትራ ሰራዊቶች ሆሮ ጉድሩ ወለጋ፣ ቄለም ወለጋ፣ ምዕራብና ምስራቅ ወለጋ እንዲሁም በነሻንጉል አካባቢ ሲሄዱ የተለያየ መረጃዎች ስናገኝ ነው የነበረ። ከማህበረሰቡ ስደርሰን የነበረ መረጃዎች ነበሩ። አማርኛ አያውቁትም ኦሮምኛ አያደርጉትም ግን የሚለብሱት የመከላከያ ሰራዊት ነው እስሉት የነበረ። ስለዚህ አንዳንድ ሰዎች እንደሚሉት አረብኛ እና ትግርኛ ብቻ ነው ነው እስሉ የነበረ። ከዛ ሰኔ አራት ሁለት ሺህ አንድ ላይ ደግሞ በወራና አካባቢ በሄሊኮፕተር እንደወረዱ ደግሞ ከደቡብ ኦሮሚያ ያገኘነው መረጃ ያስረዳል። የተለያዩ ሰብአዊ መብቶች ጥሰት እንደሚያደርሱት ነው። ለምሳሌ ፍንጫ ስኳር ፋብሪካ የሚጠብቁት ጠባቂዎቹ አራተኛ ግቢ የሚባለው የሚጠብቁት እነሱ እንደሆኑ ከሰው የእጅ ስልክ ወስዶ እንደሚሰባብሩት እንደሚከለክሉት ነው ስናገኘ ነበረ። ከዚሁ በመነሳት መግለጫው መውጣቱን የሚገልጹት አቶ ለሚ የመረጃውን ተጨባጭነትና የማግኛ ሂደቱ ላይ ጥያቄ ያቀረብንላቸው ህዝቡን ወረድ ብለን የምንጠይቅበት የራሳችን የሆነ ቴማቲክ ሂደት አለ፣ እንደዛ ነው። በኦሮሚያ የክልሉን ጸጥታ ለማስከበር ከጸጥታ መዋቅሩ አቅም በላይ ሆኗል ወይ? ከክልሉ ውጪ መጥተው የተሰማራስ የጸጥታ ኃይል አለ ወይ ብለን ስለቀረበው ቅሬታ እና ክስ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻን ማብራሪያ ጠየቅናቸው። አሁን ባለን መረጃ የክልሉን ጸጥታ የማስከበር ስራ ለክልሉ ጸጥታ ኃይልና በተቀናጀ ከላይ እስከታች የክልሉ ሚሊሻ፣ የክልሉ መደበኛ ፖሊስና ልዩ ፖሊስ በተቀናጀ ሁኔታ የሚሰሩበት ሁኔታ ነው ያለው። የፌዴራል ፖሊስን የፌዴራል ተቋማት ባሉበትና የሀገሪቱ መከላከያ ኃይልም ችግሮች ባሉባቸው አካባቢዎች በጋራ ተጣምረው ሲሰሩ ነው የነበረው። በዛ ውጭ ለማ ያላገኘትም የጠየቅበት ሂደትም የለም። በዚህ ደረጃ ከክልላችን የጸጥታ ኃይል በላይ የሆነ የጸጥታ ችግር በክልላችን የለም። አቶ ጌታቸውን ኦነግ ያወጣው መግለጫ በማስረጃ አለመደገፉን በመጥቀስ ምናልባት ድርጊቱ የመንግስትን ስም ለማጠልሸት የሚደረግ ውንጀላ ብቻ ሊሆን እንደሚችል ጠቅሰው አጣጥለውታል። መግለጫውን ሲያወጡ መረጃውን አስደግፈው መናገር መቻል አለባቸው። በፎቶግራፍ ካላቸው በቪዲዮ ካላቸው በትክክል አስደግፈው ካላቀረቡ የመንግስትን ስምን ለማጥፋት የሚደረግ ሴራ ካልሆነ በስተቀር የክልሉ መንግስት የሌላ ኃይል ሊጋፍ ጠይቆም አያውቅም ያልጠየቀምም እስካለኝ መረጃ የኦሮሞ ነጻነት ግንባር ሰራዊት ብለው የወጡና በጫካ ገብተው ያሉ በየቀኑ ልብሳቸውን እየቀያየሩ ሌላን ለመምሰል እየገደሉ እያስገደሉ፣ በየአካባቢ ዝርስ የሚያካሄዱና አለን ብለው የሚሰሩ የነሱ የራሳቸውን ሪፖርት የሚያቀርቡ ካልሆነ በስተቀር እኛ በክልላችን የኤርትራ ሰራዊት አለ የሚል መረጃም የለንም፣ አልጠየቅንም። በዛም የሚገባበትን ምክንያት የለም፣ የሚጠየቅበትን ምክንያት የለም፣ በክልላችንም የሚንቀሳቀስበት ምክንያት የለም። ለዶቼ ቬሌ ለተጠናቀረው ዘገባ ሲዩም ጌቱ ነኝ ከአዲስ አበባ።